ሰራተኛና ማህበራዊ ጉዳይ ሚኒስቴር ከሳውዲ አረቢያ፣ ካታርና ዮርዳኖስ መንግስታት ጋር የየሀገራቱን ህጎች በጠበቀ መልኩ ህጋዊ የውጭ ሀገር የስራ ስምሪት እንዲኖር ተፈራርሟል። ይሁንና ከሶስት ቀናት በፊት የሳውዲ አረቢያው ተነባቢ ሳውዲ ጋዜት ሳውዲ ከኢትዮጵያ ጋር የፈረመችው ስምምነት በጊዜው በኢትዮጵያ በኩል ተግባራዊ ባለመሆኑ ለሳውዲ ዜጎች ኢትዮጵያውያንን በህጋዊ መልኩ እንዲቀጥሩ የተሰጣቸው የስራ ቪዛ ተቀባይነት ማጣቱንና ውድቅ መደረጉን ኢትዮጵያውያኑ ሰራተኞች ከረመዳን የጾም ወር በፊት እንዲገቡ የተገባ ውለታ ገቢራዊ አለመሆኑን የሳውዲ ቀጣሪ መስሪያ ቤት ስምምነቱን ውድቅ እንዲያደርገው አድርጎታል ሲል ዘግቧል። ስለ ጉዳዩ የሰራተኛና ማህበራዊ ጉዳይ ሚኒስትሯን ዶክተር ኤርጎጌ ተስፋዬን ጠይቀናል። እሳቸው የሚሉት ግን ስምምነቱን ተግባራዊ ለማድረግ አሁንም ሂደት ላይ ናቸው። አሁን ያለው ያ ሁሉ ፕሮሰስ ሳልፎ የውጭ ጉዳይ ሚኒስተር አውታንቲኬት እያደረገ ወደኛ ለማምጣት የእኛ ኤምባሲ የኢትዮጵያ ኤምባሲ በሪያድ ያለው ሰነዶችን የማረጋገጥ ስራ ይሰራል። አሁን ያ ማንዋል መሆኑ ነው። ለብዙ አክሴፕታብል ስለ አይደለ አልተመቸም፣ የሚል ነገር በሰማን ጊዜ ወደ ኦንላይኑ ሲስተም ለመግባት የሚያስችለንን ነገር ተወያይበን በውጭ ጉዳይ ሚኒስተር ጋር አንድ ላይ በመሆን ውሳኔ አሳልፈን የእኛም ኤምባሲ ከ ሳውዲ አረቢያ የሌበር ሚኒስትሪ ጋር አንድ ላይ በመሆን ያን ሲስተም እየጫኑ ነው ያሉ የዜጎችን እንግልት ይቀንሳል፣ ምን ችግር እንደገጠማቸው ያሳውቃል፣ መብታቸው ስለመከበሩም ማን የት ሀገር ይገኛል የሚለውን ጠንቅቆ ለማወቅ ይረዳል። የተባለው ስምምነት በስራ ውስብስብነት ምክንያት መዘግየቱን ግን ሚኒስትሩ ያብራራሉ። ከዛ ስምምነት በኋላ እንደገና ሌላ የተፈረመው ስምምነት የመቀለብ ስራ መፍታት በራሱ እንደ መንግስት ሆኖ ለመደራደር ሰፊ ጊዜ ነው የወሰደው። እነዚህ ስራዎች ቶሎ ፈጥኖ በተለይ ከሳውዲ ጋር ያለውን ዳንገባ ያደረገ ከዛ ውጭ ግን ስምምነት ከፈጸምን በኋላ ክፍተት እንዳይኖር አጠንክሮ መስራት ላይ ብዙ ሄደን ሄደንበታል ማለት ነው። ስምምነቱ በሳውዲ በኩል ውድቅ ተደርጓል የሚሉ መረጃዎች መውጣታቸውን ተከትሎ ከሳውዲ አረቢያ ሰራተኛና ማህበራዊ ልማት ሚኒስቴር ጋር መነጋገር ጀምረናል ያሉት ዶክተር ሄርጎጌ ተስፋዬ ስለ ጉዳዩ ግን ተጨባጭና ሕጋዊ የሆነ ምላሽ ከሀገሪቱ መንግስት አልደረሰንም ነው የሚሉት። በሂደቱም ብዙ ሰራተኛና ስራ አገናኝ ኤጀንሲዎችና በርካታ ዜጎች የተሳተፉ በመሆኑ በቅርበት እየተ እየተከታተል ነው እንገኛለን ብለዋል። እንግዲህ እኛ ኦፊሻል የሆነ ነገር ባልደረሰ፣ እንዲህ ነው እንዲያ ነው ለማለት አስቸጋሪ ነው የሚሆነው። ብዙ ወጪዎችን አውጥተዋል ግለሰቦች ሆኑ ኤጀንቲዎች። ለእኛ በመንግስት ደግሞ የሚደረገውን ሁሉ ጥረት እስከ መጨረሻው ድረስ ጥረት ማድረግ ነው የሚጠበቅብን፣ ያለን ያንን ከማድረግ አኳያ በዚህ ርቀት ሄደናል። सावी मंदिर तो खाली को छोलियोला በሳውዲ የኢትዮጵያ ኤምባሲ ለሰራተኛ ምልመላ አጋዥ የሆኑና የሰነድ ማረጋገጫ ስራዎቹን አጠናክሮ መቀጠሉን በስፍራው ለሚገኝ የዲ ደብልዩ ዘጋቢ ተናግረዋል። የኢትዮጵያ የሰራተኛና ማህበራዊ ጉዳይ ሚኒስቴርም ይህንኑ ዜጎችን ለዘርፈ ብዙ ችግር ያጋልጥ የነበረውን የስራና ሰራተኛ ግንኙነት ለማሻሻል የተደረሰውን ስምምነት ተግባራዊ ለማድረግ በተለይም ከውጭ ጉዳይ ሚኒስቴር ከኢሚግሬሽን፣ ጤናና ትምህርት ሚኒስቴር ጋር ተቀናጅቶ እየ ስራ መሆኑን ሚኒስትሩ ተናግረዋል። ሳውዲ ጋዜት እንዳስነበበው ከሆነ ግን በስራ ስምምነቱ ላይ ሁለቱን ሀገራት ሊያግባባ ያልቻለ ጠበቅ ያለ ምክንያት በመኖሩ ለኢትዮጵያውያን ሰራተኞች ህጋዊነት አግኝተው የነበሩ የስራ ቪዛዎች ተሰርዘዋል ይላል። ከምክንያቶቹ መካከልም በኢትዮጵያ በኩል የሰራተኞቹን የጤና ምርመራ ሂደት በተገባ ውል መሰረት ተግባራዊ አለማድረግ አንዱ መሆኑንም ጠቅሷል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጭነኝ ከአዲስ አበባ